የድሬዳዋ ኢህአዴግ ኮሚቴ ጽፈት ቤት ኃላፊ አቶ ሽመልስ ከበደ ዛሬ በሰጡት መግለጫ ከተማውን በማስተዳደር ላይ የሚገኙት የኢህአዴግና ኢሶሆዴፓ የጋራ ጥምረት ሰሞኑን የተፈጠረውን ሁኔታ በጥልቀት መገምገሙ ገልጸዋል። በተፈጠረው ተቃውሞ የከተማው ነዋሪ ያነሳቸው የልማትና የመልካም አስተዳደር ይፈቱልኝ ጥያቄዎች ፍላጎትን ማርካት ባለመቻላችን የመጣ በመሆኑ ህዝቡን ይቅርታ እንጠይቃለን ብለዋል። ህዝቡ ለውጡን ደግፏል። በተለይ አሁን ያለውን ለውጥ በጣም ውጤታማ እንዲሆን ና በድሬዳዋ ተጨባጭ ሆኖ እንዲያገኝ ይፈልጋል። በዛ የህዝብ ፍላጎት እኩል የኛ አስተዳደር አመራር ፈጥኖ ለህዝቡ አገልግሎት በመስጠት ችግሮችን በመፍታት የህዝቡን ፍላጎት በመሟላት በኩል ችግሮች አሉ። ይሄ ህዝቡንም ተንበርክከን ይቅርታ የምንጠየቅበት ሁኔታ ነው ማለት ነው። ማድረግ ሲገባን ያላደረግን ስራት ለው ነው ኃላፊው አሁን በከተማው ለተፈጠረው ችግር ዋነኛ ያሉትን ምክንያትም ጠቅሰዋል። በዋናነት እንደ ከተማችን ይህን ችግር ያመጣው አመራሩ መስመሩን ትቶ የድርጅቱን አቅጣጫና ዓላማ ትቶ ወደ ጎሳ ማግባቱ፣ የጎሳ ተልእኮን ወስዶ መፈጸሙ፣ ተገቢነት ያለውን ጥያቄ ካነሳው ህብረተሰብ ጀርባ ሌላም ድብቅ አጀንዳ ያላቸው አካላት መኖራቸውን የጠቆሙት አቶ ሽመልስ በአጠቃላይ ሁኔታውን በመገምገም የመፍትሄ አቅጣጫ መቀመጡን አስረድተዋል። አንደኛ የህግ በላይነቱ መከበር አለበት፣ ለዚህም ሰፊ ስራ መሰራት እንዳለበት በዚህ ውስጥ ደግሞ መጠየቅ ያለባቸው ካሉ አመራሩን ጨምሮ መጠየቅ እንዳለባቸው በጥልቀት እየተከደበትና የጸጥታ ኃይሉ በዚህ ላይ በስፋት ስራ እየሰራ ያለበት ጊዜ ነው። ከዚህ ጎን ለጎን ደግሞ የፖለቲካ ስራው በስፋት መስራት እንዳለብን ከአመራር ማጥራትና አደራጅቶ ወደ ስራ ማስገባት አልፎ ህዝቡን ግንዛቤ እስከ መፍጠር ያለው ስራ መሰራት እንዳለበት ተግባብተን ወደ ስራ ገብተናል። በሶስተኛ ደረጃ ደግሞ ትኩረት አድርገን እየሰራን ያለነው ስራ የህዝቡን ጥያቄ መፍታት ነው። የጋራ ጥምረቱ በልማትና በመልካም አስተዳደር ዙሪያ ህዝቡ ያነሳቸውን ጥያቄዎች ለመፍታት የአስራ አምስት ቀናትና የሁለት ወር እቅድ ተነድፏል። አፈጻጸሙም እለት በዕለት ይገመገማል ብለዋል አቶ ሽመልስ። በሌላ በኩል ሰሞኑን በተካሄደው ተቃውሞ ሲነሳ የነበረውን የአርባ አርባ ሀያ የፖለቲካ ስልጣን ክፍፍል ጥያቄን በሚመለከት ከዲደብልዩ ለቀረበው ጥያቄ ምላሽ ሰጥተዋል። አርባ አርባ ሀ፣ አርባ ኦሮሞ፣ አርባ ሶማሌ፣ ሌሎች ድርጅቶች የሚሳተፉበት የአመራር ሁኔታ በዛ ጊዜ ይሄ ነገር በዚህ አይነት ስትራክቸር ይሰራ ሲባል ወቅታዊ መፍትሔ ነው በምንም ጊዜ ታይቶ ሊቀየር የሚችልበት ሁኔታ አለ። የግድ ይሄ አርባ አርባ ቋሚ ሆኖ ይቀጥላል? አይደለም ይሄን ማስተካከል የሚችለው የበላይ አመራር ነው። ሰሞኑን ከተፈጠረው ተቃውሞና ረብሻ ጋር በተያያዘ እየተሰራ ነው በተባለው የሕግ ማስከበር ስራ አመራሮችን ጨምሮ በርካቶች በቁጥጥር ስር ውለዋል። አንዳንድ ወገኖች እርምጃው አሁንም ብሔርን መሰረት ያደረገ ጥቃት፣ ተጽዕኖ አለው በሚል የሚያቀርቡትን ጉዳይ በሚመለከት ጉዳዩ ተጠያቂ የመሆንና ያለመሆን ብቻ ነው ብለዋል። የተያዙ ሰዎች አንድም አዴፓ አባላት ብቻ አይደለም፣ አመራርም ብቻ አይደለም። ከኢሶዴፓም የተያዙ አመራሮች አሉ፣ አባላትም አሉ፣ ከህዝቡም አለ። ከሶማሌ አሁንም ቢሆን ከሶማሌ ይሁን ከኦሮሞ ይሁን ከአማራ ይሁን መለካችን አንድና አንድ ነው። ህግ ጥሰዋል አልጣሰም። ህግ የጣሰው አካል ይጠየቃል፣ አመራሩ ጭምር ነው ያልኩ። ያለው አቶ ሽመልስ በየትኛውም መልኩ ጥያቄዎችን ለመመለስና ወደ ልማት ለማተኮር ሰላም መሰረታዊ በመሆኑ ህብረተሰቡ ትብብር እንዲያደርግ ጠይቀዋል። ለዲ ደብልዩ ለተጠናከረው ዘገባ መሳይ ተክሉ ድሬዳዋ